ጤና ይስጥልኝ ልጆች የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች ደህናናችሁ ልጆች ባለፈው ቅዳሜ የተካሄደው የበጎ ሰው የሽልማት ሥነሥርዓት የኪነ ጥበብ ዘርፍ አሸናፊ የሆኑት የዘጠና አንድ ዓመቷ አዛውንት አባባ ተስፋዬ ወይም ተስፋዬ ሳህሉ የረጅም ዓመታት የቴሌቪዥን አገልግሎታቸውን ወደ ኋላ ተመልሰው ያስታወሱበት ነው በጣም ጥሩ ልጆች በልኩች Kodi በኩል ያለው anta anche ህጻናትን በያሉበት በማገልገል የቴሌቪዥን መስኮት አርበኛ የሆኑት ተስፋዬ በየቤቱ ቤተኛ ሆነው ለዛ ባለው አቀራረብ በማይሰለቹ አባታ የምክሮቻቸው ተወዳጅነትን አድናቆትን አትርፈዋል። ተስፋዬ በቲያትር ቤት በተዋናይነት ማገልገላቸውን ጨምሮ በልዩ ልዩ የሙያ መስኮች ውስጥም አልፈዋል። በአዲስ አበባው ኢዲሊ ሆቴል በተካሄደው የሽልማት ስነ ስርዓት ላይ እንደተገለጸው ግን ይበልጥ ያስወደዳቸው ይህ በኢትዮጵያ ቴሌቪዥን የልጆች ፕሮግራም ያደረጉት አስተዋጽኦ ነው። የኢትዮጵያ ቴሌቪዥን በ1957 ሲቋቋም እርሳቸውም ህዳር አንድ ቀን የዛሬ አበባዎች የነገ ፍሬዎች ብለው ለመጀመሪያ ጊዜ ቀረቡ ይላል ሽልማቱን አስመልክቶ በአዘጋጆቹ የታተመው መጽሄት። በዕለቱ ለሽልማት ከተጠሩት ሰዎች ሁሉ የበለጠ ትኩረት የሳቡትም እንደዚህ ለረጅም ዓመታት ለተመልካች ቅርብ ሆነው በመቆየታቸው ነው። ሽልማቱ የተሰጠው በሰባት ዘርፎች ነው። በዚህም መሰረት በባህል ቅርስና ቱሪዝም ዘርፍ የሀረር ሸሪፍ ሙዚየም መስራችና ባለቤት ሼህ አብዱላሂ ሸሪፍ አሸንፈዋል። የኢትዮጵያ የልብ ሙማን ህጻናት መርጃ ድርጅትን የመሰረቱት በኋላም የልብ ማዕከል እስከ ማቋቋም የደረሱት ዶክተር በላይ አበጋዝ በሰብአዊ አገልግሎት ዘርፍ ተሸልመዋል። በንግድ ኢንዱስትሪ፣ ግብርናና ኤንትርፕሬነርሺፕ ያሸነፉት ደግሞ የሶል ሪብልስ የጫማ አምራች መስራች ቤተልሔም ጥላሁን ናቸው። አያሌ የአፋር ልጆችን ፊደል አስቆጥረዋል፣ ለከፍተኛ ማዕረግም አድርሰዋል የተባሉት የአፋር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮናስ ማህበራዊ አገልግሎት፣ ሀገራዊ ሰላምና እርቅ በተሰኘው ዘርፍ አሸናፊ ሆነዋል። አንጋፋው ጋዜጠኛ ዲፕሎማትና ደራሲ አምባሳደር ዘውዴ ረታ በጥናትና ምርምር ዘርፍ ተሸላሚ ሆነው ተመርጠዋል። ሰባተኛው ዘርፍ መንግስታዊ ኃላፊነትን በብቃት መወጣት የሚል ሲሆን ለረጅም ዓመታት ሀገራቸውን ያገለገሉት ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ ተመራጭ ሆነዋል። የበጎ ሰው ሽልማት የተጀመረው ባለፈው የ2005 ዓ ም ነው። በበጎ ፈቃደኝነት በተሰባሰቡ ኢትዮጵያውያን አምና አምስት ዘንድሮ ደግሞ ሰባት ሰዎች የተሸለሙበት ሂደት የተመራውም እነዚሁ ኢትዮጵያውያን ባቋቋሙት ኮሚቴ ነው። የኮሚቴው ሰብሳቢ ተነባቢ በሆኑ ስራዎቹ የሚታወቀው ዲያቆን ዳንኤል ክብረት የዘንድሮው ሂደት ከአምናው በተሻለ ሁኔታ መካሄዱን ገልጿል። አንደኛ ዘርፎቹ ተጨመሩ፣ በሰባት ዘርፎች ሆኖ። ሁለተኛ ስነስርዓቱ እንደምታየው አምና በጠባቡ ነበር የሰራ ነው። ልምዱም ስላልነበረን ደፍረና እንግባበት ብለን በጠባቡ ሰራ ነው። ዘንድሮ ከታህሳስ ወር ጀምሮ ነው የሄድንበት። እንደዚህ በጣም የሚያስደስት እና ሁሉ ነው የሚያካተተ መሆኑ፣ ከተለያዩ ቦታዎች፣ ከተለያዩ እምነቶች፣ ከተለያዩ አይነት ዳራዎች የመጡ ሰዎች መሆናታቸው በጣም እሱ ልዩ ነው። ለእኔ ለራሱ ተአምሩ ነው ብኛ ላ ለእናንተ ለአዘጋጆቹ እንግዲህ በኮሚቴ ደረጃ ተደራጅታችሁን እስካሁን ምትንቀሳቀሱ ዋነኛው ፈተና ምን ነበረ? ይሄንን የሽልማት ስተመት ስራ ስታዘጋጁ መረጃ ማግኘት። ስለ ኢትዮጵያውያን ሰዎች ምንም ነገር አታገኝም። ስለ ውጩ በአንድ ጊዜ ጉግል አድርገ ታገኛለ። ስለ ኢትዮጵያውያን ግን ራሳቸው እንኳ ሂደን ብዙ መረጃ የላቸው እና እሱም ማጠናቀር ለኛ በጣም ትልቁ ስራችን ነበር። ወደፊትም እንዲሆን ፈተና ይሆነናል የምንለው አንዱ እሱ ነው። መረጃውን መሰብሰብ ለከባዱ ፈተና እሱ ነበር ጓደኞቻ ቤተሰቦቻቸው፣ ጋዜጠኞች፣ የተለያዩ አካላት ባይተባበሩ ኑሮ በጣም አናገኙ በዚህ ላይ ዳንኤል የሽልማት ድርጅቶች ነበሩ እዚህ ሀገር ከዚህ በፊት ይታወቃሉ። የተወሰነ ጊዜ ሸልመው ይቆማሉ። ይሄኛው ለመቀጠሉ ዋስትናው ነው ምንድን ነው የሚል ጥያቄ ሊነሳ ይችላል። ሰው በፊት የነበረውን ተሞክሮ በጣም ብዙ ሰው ነው የሚያነሳው። ልክ ነህ። እኛ እንግዲህ ከፈጣሪ በታች እስካሁን ድረስ ስንሰራ ሰው ድጋፍ ባይሰጠን በአቅማችን እንሰራለን ብለን ነው እና እንቀጥላለን። እኛ እስከ መጨረሻው የመሄድ ሁሉም ተባባሪ ነው። መንግስት ተባባሪያችን ነው ሚዲያዎች ተባባሪዎቻችን፣ ነጋዴዎች ተባባሪ። በቃ ጠይቀን ያልተባበረን የለም። ስለዚህ ይሄ በጎ መንፈስ ይዘን እንቀጥላለን ብለን ግን ሌሎቹ እገዛ ነው ዋስትናው። ሌሎቹ ካገዙን እንቀጥላለን እናንተ እንግዲህ ገና ሁለት አመታችሁ ነው። ረጅም አመታት የሰሩ የሽልማት ድርጅቶች እንኳን በሽልማት ማግስት ወይ ገና ከሽልማቱ ጊዜ ጀምሮ እነ ማን መሸለም ነበረባቸው፣ ማን ቀረ፣ ማን ተተወ የሚሉ ጥያቄዎች መነሳት ይጀምራሉ። አሁን ምናልባት እኔ ከሰው መሀል ነበር የተቀመጥኩት እና ለምሳሌ በበጎ አድራጎት ዘርፍ ሚስተር ካርላይንዝ በቅርቡ ያረፉት የክብር ዜግነት ያላቸው ኦስትሪያዊ ለምን አልተሸለሙ የሚሉ ከአሁኑ እናንተ ጋር የደረሱን እንደ አይነት ነገሮች የሚጠበቁ ናቸው በየትኛውም የሽልማት ድርጅት ብዬ ልክ ነህ እንግዲህ ሁሉንም የሚያረካ ፈጣሪ ብቻ ነው። ሰው ሰርቶ ሁሉ ሊያረካ አይችልም። ስለዚህ እንሳሳታለን። ስህተታችን እያረምን እንቀጥላለን። በቃ በስህተታችን ምክንያት አንቆም፣ እያረምን ግን እንቀጥላለን። እነዚህ ከሰማንያ ሚሊዮን ሕዝብ እኮ እኛ ሰባት ሊቀሩ የሚችሉ በጣም ብዙ ሰዎች እንዳሉ የታወቀ ነው። ስለዚህ የቀረውን ትተን የሰራ ነውን ነው እኛ ማሰብ የምንፈልግ እነዚህ ሰዎች ብዙዎች እንድናስብ አብረው አበባ ተስፋዬ አብረን የምናስባቸው እና እነዚህ አራያ ናቸው እንጂ ወይም አንድ አይከን ናቸው እንጂ ሁሉን መሸለም ስለማይቻል እና ልንሳሳት እንችላለን። ግን ከስተታችን እየታረም እንቀጥላለን። የሽልማቱ ስነ ስርዓት በርካታ እንግዶች፣ የመገናኛ ብዙሀን ባለሙያዎችና ሌሎች ታዋቂ ሰዎች የተገኙበት ነው። አስተያየት የሰጡ አንዳንዶችም ሂደቱ አበረታች፣ ጅምሩም ተስፋ የሚጣልበት መሆኑን ተናግረዋል። ከእነዚህ አንዱ ወጣቱ ገጣሚና የሬዲዮ ፕሮግራም አዘጋጅ ቴዎድሮስ ጸጋዬ ነው። እንግዲህ መጀመሪያ ሲጀመር ባለፈው አመት በዳንኤል ክብረት እይታዎች ብሎግ ላይ ነው የተጀመረው ነገሩ። እዛ ላይ አምስት ሰዎች ተሸለሙ። አሁን ያንን ፈለግ በመከተል ሰዎች በሰጡት ድጋፍ አሁን ወዳለበት ደረጃ ደርሷል። በሚቀጥለው አመት ደግሞ ተቋም ይሆናል ተብሏል። እንግዲህ እንደሰማነው እና ይሄ በጣም ተፈጥሯዊ የሆነ የእድገት መንገድ ነው ብዬ ነው ማም ነው አንድ ሰው ይፈጠርና ለማደግ የሚያስፈልጉ ነገሮች ይኖሩታል፣ ግን እጅግ ብዙ ነገሮች ይጨምራል፣ ግን ሁሌም ስንጀምር ከትንሽ ነው እና እንደኛ ባለ ደግሞ መሸለም እና እውነተኛ አድናቆት ባልተለመደበት ማህበረሰብ ውስጥ እንደውም ሌላ በጎ ሰውን ሽልማት በማዘጋጀት የሚሸለሙ ሰዎች መኖር ነበረባቸው እንደ አንድ ዘርፍ እና በጣም ከባድ መስዋዕትነት ነው እንደሚከፍሉ የምገምተው ሌላ ስራ ስለማቅሙና በጣም ትልቅ ነገር ነው። ማናቸውም አሁን እጅግ የምናከብራቸው ትልልቅ ሽልማቶች ሁሉ የተጀመሩት እንዲህ ባለ መንገድ ነው። ስለዚህ በጎ ነገሩ ነው በጣም ጎልቶ የሚታየ። እናም ዳንኤል ክብረትን በመሳሰሉ በጎ ፈቃደኛ ኢትዮጵያውያን የተጀመረው የበጎ ሰው ሽልማት በተደራጀ ተቋም እንደሚቀጥል በሥነ ሥርዓቱ ላይ የተገኙ አስተያየት ሰጪዎች ተስፋ አድርገዋል። የተሸላሚዎቹ ማንነት አለፍ አለፍ እያልን በሌሎች ዝግጅቶች ለመመልከት እንሞክራለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ